አነስተኛውን ክልላዊና አገራዊ ምርጫ ለማካሄድ የሚያስችል ዝግጅት ማድረጋቸውንና የሰላምና የጸጥታው ሁኔታ አስተማማኝ መሆኑን ማረጋገጣቸውን የሲዳማ ክልል እንደራሴዎች ያስታወቁ። በክልሉ በምርጫው ከሚወዳደሩ ፓርቲዎች ውስጥ አንድ የሆነው የሲዳማ አንድነት ፓርቲ ከዝግጅት ይልቅ ዳተኝነት አለ ይላል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። በህዝብ ተወካዮች ምክር ቤት የሲዳማ ህዝብ እንደራሴዎች ቡድን በቅርቡ አስረኛው የፌዴሬሽን አባል በሆነው ሲዳማ ክልል የመስክ ጉብኝት ማድረጉን አስታውቋል። ሶስት አባላት ያሉት ይህ ቡድን ክልሉ ለምርጫ ዝግጁ መሆኑን ማረጋገጡን በህዝብ ተወካዮች ምክር ቤት የተፈጥሮ ሀብት ጥበቃ ቋሚ ኮሚቴ አባል አቶ ቶማስ አሩሳ ለቪኦኤ ተናግሯል። የህብረተሰቡ ተወካዮችን ነው የምናነጋግረው፣ የተለያዩ የህብረተሰብ ክፍሎችን፣ ታዋቂ ሰዎች፣ የሀገር ሽማግሌዎች የሴቶችና የወጣቶች አደረጃጀት፣ የመንግስት ሰራተኞች፣ በየደረጃው ያሉ የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላትን፣ እነዚህ በዋናነት ለውይይት የምንጠቀማቸው መድረኮች ናቸው። በዚሁ መሰረት ባለፉት አስራ አምስት ቀናት ያህል ይህንን ስናካሄድ ቆይተናል። ብሔራዊና ክልላዊ ምርጫ ዝግጅት ምን ይመስላል የምለውን ነገር አንስተናል። በዚህም ዝግጅቱ ጥሩ ደረጃ ላይ እንደሆነ ብሔራዊ ምርጫ ቦርድ በሚያወጣው ፕሮግራም መሰረት አስፈላጊ ቅድመ ዝግጅቶች በየምርጫ ጣቢያዎቹ እየተደረጉ መሆኑን በዋናነት የዚህ የጽህፈት ቤት አካባቢ ኮሚቴ ተቋቁሞ በእቅድ የሚመራ መሆኑን እነዚህን ሁሉ ለማየት ችለናል። በህዝብ ተወካዮች ምክር ቤት የመንግስት ወጪዎች አስተዳደርና ቁጥጥር ቋሚ ኮሚቴ አባልና የቡድኑ አባል አቶ ተስፋ ሲርባሙም በክልሉ መወዳደር የሚፈልጉ ማንኛውም ፓርቲዎች በነጻነት የሚወዳደሩበት ሁኔታ መኖሩን ማየታቸውን ተናግሯል። ማንን እንደምመርጥ ማንኛው ፓርቲ ይምጣ፣ የመጣውን ፓርቲ የምንፈልገውን እንመርጣለን። እኛ የምንመርጠውን እናውቃለን። ማንም ምንኛውንም ተጽዕኖ ሳይደረግበት ሌላ ግፋ ሳይ ነው ዲሞክራሲያዊ በሆነ መልኩ የፈለግነውን እንመርጣለን። ጫና የሚደረግ ነገር እንደሌለ እንዳወቁ ግን ማንን መምረጥ እንደሚገባ እናውቀናል። ዝግጅቱን ሙሉ ለሚፈልጉ ጽህፈት ቤት ተከፍቶላቸዋል። ሲዳማ በክልልነት የመደራጀት ጥያቄ ምላሽ ካገኘ በኋላ ክልሉ ሰላማዊና የጸጥታ ሁኔታ አስተማማኝ መሆኑንም ይህም በቅርቡ ለሚደረገው ክልላውና አገራዊ ምርጫ ምቹ ሁኔታ እንደሚፈጥር እንድራሴ ተስፋዬ ሲርባሞ ገልጸዋል። እና እንዳጠቃላይ የጸጥታ ሁኔታ ስንል ክልል ከመሆኑ በፊት ከነበረበት ግርግር እንበለው ከዛ በፊት ከነበረበት ሁኔታ አንጻር ስናይ አሁን እኩል ሰላም ነው ማለት ይቻላል። በጎረቤት አካባቢ ያለው ሁኔታ፣ በከተሞች አካባቢ ያለው ሁኔታ እንቅስቃሴው በርካታ ዜጎች የሚገቡበት ከተማ ነው። ኢትዮጵያውን የሚመላለሱበት ከተማ ስለሆነ ያ የነበረው ሁሉን ልክ ዝናብ ዘንቦ እንዳባራ ነገር አልፎ አሁን ሰው ወደ ሰላማዊ ኑሮ እየተመለሰ ሰላሙን የሚያናጉ ነገሮች እንኳን ቢኖሩ ከጸጥታው ኃይል ጋር በመናበብ ከጸሀር ጋር እጅና ጓንቲ በመሆን እየቀረፋቸው እንዳሉ ይህ ሊያዝ ይገባል የምል እንጂ አጠቃላይ እነዚህ ትናንሽ ጥቃቅን ችግሮች መቀረፍ የሚገባቸው ሁሉም ከምል መነሻ አይደለም። እነዚህም ከህዝብ ጋር ገምግመ ናቸዋል። በሌላ በኩል በክልሉ ከሚወዳደሩ ፓርቲዎች አንዱ የሆነው የስዳም አንድነት ፓርቲ ሊቀመንበር አቶ ለማ ወዮታ ስለምርጫ ዝግጅት የታዘቡትን እንዲህ አብራራሉ። ምርጫዎቻችንን ለማስመዝገብ በተሰጠን የጊዜ ሰሌዳ መሰረት የምርጫ ክልሎች ጽህፈት ቤቶች ባለመከፈታቸው እስካሁን ድረስ ከአምስት በማይበልጡ ምርጫ ክልሎች ነው ጽህፈት ቤት ከትናን ጀምሮ ነው። ለዛውም በዚህ በኩል ዳተኝነት ያለ ይመስለናል። ነው ፍጥነት ይጎላቸዋል፣ አልተከፈቱም። ብሔራዊ ምርጫ ቦርድን ሪፖርት እያደረግን ነው። እስካሁን ድረስ እንግዲህ ወደዛ ገፍተን ስንሄድ ነው ችግር አለ ብለን መናገር የምንችለው። ትልቁ የአሁኑ እንትን የቹም መመዝገቢያ ክልሎች፣ ምርጫ ክልሎች አስራ ዘጠኝ ምርጫ ክልሎች አሉ ከ19 እስካሁን ድረስ በሚደርስን ሪፖርት አምስት ምርጫ ክልሎች ብቻ ናቸው የተከፈቱት። ትልቁ ችግር ነው ብለን የምንለው ይሄ ነው። ለምርጫው እስካሁን ያደረጉት ቅስቀሳ ውስን መሆኑ የጠቆሙት አቶ ለማ ወዮታ የከፋ ችግር አለማስተዋላቸውም ተናግሯል። እስካሁን ድረስ ካምፓኝ ያደረግነው በአንድ ወረዳ ብቻ ነው። በንሳ በክልሉ መንግስት በኩል ምንም አይነት የደረሰብን ተጽኖ የለም። እስካሁን ድረስ እጩ ስንመረምልም ጽህፈት ቤቶችንም ስንከፍት ይሄ ነው የምንለው ችግር አላጋጠመንም። አሁን ጽህፈት ቤቶች ከፍተናል። በንሳ፣ ሁላ ዳለ፣ ታላታ፣ ጩኮ፣ ቦሪቻ በመሳሰሉት ወረዳዎች ጽህፈት ቤቶቻችንን ከፍተናል በሌሎችም ወረዳዎች ትምህርት ቤት ለመክፈት ዝግጅት እያደረግን ነው። የምርጫ ዝግጁነት ግምገማ ማድረጉን አድረጉን ያስታወቀው የስዳማ አርነት ንቅናቄ የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳም ፓርቲያቸው የግምገማን ውጤት በቅርቡ እንደሚያሳውቅ ለቪኦኤ ገልጧል። ይህ በእንዲህ እንዳለ ቡድኑ ቅኝት ካደረገባቸው ጉዳዮች መካከል የልማትና የመልካም አስተዳደር ጉዳዮች የሚገኙ ሲሆን፣ ባለፉት አመታት በአፈጻጸም ጉድለት ቆመው የነበሩ ፕሮጀክቶች በአጭር ጊዜ ውስጥ ወደ ስራ መግባታቸውን እንደተመለከቱም አቶ ቶማስ አስረድተዋል። ከዚህ በፊት ብዙ ጊዜ የወሰዱ ያልተጠናቀቁ ፕሮጀክቶችን የመጠናቀቅ እድል እንደተገኘ አዳዲስ የሚሰሩ ፕሮጀክቶችም በጥሩ ሁኔታ እየተሰሩ መሆናቸውን እኔ ከአስር ዓመት በላይ በሕዝብ ተወካዮች ምክር ቤት ቆይቻለሁ። በአስር ዓመቱ ጊዜ ውስጥ በአመት ሁለት ጊዜ ወደ መረጠኝ ሕዝብ እየወረድኩ ምን እንደተሰራ ቅድም ባስቀመጥኩት አካሄድ እያየሁ እየተከታተልኩ ነው የቆየሁት። በአስር ዓመቱ ውስጥ እያየሁ ከቆየሁት የልማት እንቅስቃሴ ውስጥ በዚህ በስድስት እና ሰባት ወር ውስጥ የታየው ለውጥ ትልቅ መሆኑን መረዳት ራሴ ችያለሁ። ያነጋገርኳቸው የህብረተሰብ ክፍሎችም ይህንን ነገር በአግባቡ አስቀምጠዋል። ኮቪድ-19ና የጥንቃቄውን አያያዝ መፈተሽ ሌላው የመስክ ውቅኝት አካል እንደነበረና በዚህ በኩል ከፍተኛ ችግር እንዳለ ማየታቸውም ተናግሯል። በተለይ አገልግሎት ሰጪ ተቋማት የጥንቃቄ ጉድለት እንደሚስተዋልባቸውም አመልክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም